የአሜሪካ ድምፅ ሬዲዮ ጣቢያ ነው። ባለፈው እሁድ ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋና በአፋር ክልል በጣለው በረዶ የቀላቀለ ዝናብ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ ሌሎች 84 ሰዎች ላይ ከባድ ጉዳት መድረሱን በረዶ የቀላቀለ ዝናብና የመንግስቱን ብዙሀን መገናኛ ጠቅሶ አሶሺትድ ፕሬስ ዘግቧል። ዝርዝሩም በምሽቱ አብይረስ ይዘናል። መደበኛው ሳምንታዊ ቅንብር ሀኪሞን ይጠይቁና ንግድና ምጣኔ ሀብት በሁለተኛው አጋማሽ ይጠብቋችኋል። ቀና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ መጋቢት 28 2008 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና አዳነች ፍስሐዬንን ከፕሮግራም አቀነባባሪያችን ብርሃን ኃይሉ እና ከስርጭት መሀንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ኢትዮጵያ በበርበራ ወደብ በኩል የሚተላለፈውን የንግድ ይዘት ለማጠናከር ስትል ከሶማሌላንድ ጋር ውል እንደተፈራረመች ብሉምበርግ የዜና አገልግሎት ዘግቧል። ኢትዮጵያ ይህን ውል የፈረመችው በጎረቤት ሀገር ጅቡቲ በኩል የሚተላለፈው የሸቀጣሸቀጥ ይዘት በመጣበቡ እንደሆነ ባለሥልጣኖች መግለጻቸውን ዘገባው አክለዋል። ባለፈው ሐሙስ በተደረገው ስምነት መሰረት የሁለቱን ሀገሮች የጣምራ ስራዎችን ለማንቀሳቀስ ሲባል ኮሚቴ እንደተመሰረተና ትራፊክ በአዲስ መልክ እንደተቀየሰ ከፊል ራስ ገዝ የሆነችው ሶማሌላንድ የውጭ ጉዳይ ሚኒስቴር የኢኮኖሚና የንግድ አማካሪ ሻርማርኬ ጃማ ትላንት እንደገለጹ የብሉምበርግ ዘገባ ጠቅሷል። ቤብስ የተከበበችው ኢትዮጵያ በሀገሪቱ በተከሰተው ድርቅ ምክንያት ካለፉት 12 ወራት ወዲህ የምታስገባውን የእህል ብዛት ከእጥፍ በላይ እንደጨመረች ዘገባው ገልጿል። ስድስት ተጨማሪ የአልሻባብ ወታደራዊ አዛዦች ካለፉት ጥቂት ቀናት ወዲህ በአፍሪካ ህብረት ሰላም ጠባቂ ኃይሎች በሶማሊያ ብሔራዊ ሰራዊት እንደተገደሉ የአፍሪካ ህብረት ተልዕኮ ባወጣው መግለጫ አስታወቀ። የአካባቢው የአልሻባብ የስለላ ክፍል ኃላፊ ሀሰን አሊ ድሁሬ እንደተገደለ ሮይተርስ የዜና አገልግሎት ዘግቧል። የአማጽያኑ ቃል አቀባይ ድሁሪ እንደተገደለ አመልክቷል። ስለሌሎቹ ግን ማረጋገጫ አልሰጠም። የተባበሩት ኃይሎች በአሸባሪ ቡድን ላይ የሚያካሄዱትን ውጊያ ባጠናከሩበት በአሁኑ ወቅት በአንድ ሳምንት ጊዜ ውስጥ የተገደሉት የጽንፈኛ ቡድን ወታደራዊ አዛዦች ቁጥር ሰባት መድረሱም ተዘግበዋል። ዓለም አቀፍ የወንጀል ችሎት በኬንያው ምክትል ፕሬዚደንት ዊሊያም ሩቶ ላይ ተመስርቶ የነበረውን በስብዕና ላይ ወንጀል የመፈጸም ክስ ሰርዟል። ችሎቱ ዛሬ በተናገረው መሰረት ዳኞቹ በሩቶና በሩቶና አብረዋቸው በተከሰሱት ጃሽዋ አራፕ ሳንግ ላይ ተመስርቶ የነበረው ክስ እንዲሰረዝ ሁለት በአንድ ድምፅ ወስነዋል። ዳኞች ቺሌ ኢቦዬ ኦሲንጆ እና ሮበርት ፍሬምክ አቃቤነ ህግ ተከሳሾቹን ለፍርድ ለማቅረብ የሚያስችል ማስረጃ ባያቀርቡም ክሱን የመሰረዙ ውሳኔ ለወደፊት በዓለም አቀፉ ችሎቱም ሆነ በአገር ውስጥ ክስ አይኖርም ማለት አይደለም ብለዋል። ሩቶ እንደ አውሮፓ አቆጣጠር በ2007ና በ2008 ዓ ም ኬንያ ላይ በተካሄደው የድኅረ ምርጫ ግጭት ለተፈጸሙት ግድያዎች ህዝብን በግዴታ በማፈናቀልና በወከባዎች ተጠያቂ ናቸው በሚል ነበር የተከሰሱት። የሀገሪቱ ሬዲዮ ስርጭት ኃላፊ ሳንግም በወንጀሉ ሚና ተጫውተዋል በሚል ነበር ክስ የተመሠረተባቸው። በግጭቱ ወቅት 1100 የሚሆኑ ዜጎች እንዳለቁ ይገመታል። የኬንያው ፕሬዝደንት ኡሁሩ ኬንያታ ግጭቱን በማስተባበር ተግባር በመርዳት በስብና ላይ ወንጀል ፈጽመዋል ተብለው በአምስት ወንጀሎች ተከሰው እንደነበር የሚታወቅ ነው። ፕሬዚዳንቱን ለፍርድ ለማቅረብ የሚያስችል በቂ ማስረጃ አልተገኘም በሚል ባለፈው ዓመት ግንቦት ወር ላይ ክሱ ተሰርዟል። የኡጋንዳው ተቃዋሚ መሪ ኪሳ ቤሲጄ በዚህ ሳምንት ከእስር ተፈተው ነጻ መሆን ነበረባቸው። ቤሲጄ ካለፈው የካቲት ወር አጋማሽ የኡጋንዳው ምርጫ ወዲህ በመኖሪያ ቤታቸው በቁም እስር ላይ ይገኛሉ። ሆኖም ዛሬ ከመኖሪያ ቤታቸው ወጣ ሲሉ እንደገና በፖሊስ ቁጥጥር ስር ውለዋል። ሊዛቤት ፖላት ከካምፓላ ተከታዩን አጠናቅራለች። ትስታ ብላቸው ይዛው የኡጋንዳ ባለስልጣናት ተቃዋሚ መሪው ኪዛ ቢሴጂ ዛሬ ማክሰኞ በፓርቲያቸው ማዕከል በሚደረግ የጸሎት ስነ ስርዓት ላይ ሊገኙ እንደሚችሉ ነግሯቸው ነበር። ቢሴጂ ወደ አንድ ቦታ ሲያመሩ ህዝብ እርሳቸውን መከተል የተለመደ ነው። ዛሬም ታዲያ ይሄው ነው የሆነው። መሪው ከካምፓላ ወጣ ብሎ ከሚገኝ ቤታቸው ወደ መሀል ከተማ ሲያቀኑ ደጋፊዎቻቸው ተከተሏቸው። አንደኛው ደጋፊ ቢሴጂ እንደገና የታሰሩበትን ሁኔታ ሲያስረዳ ገና መንገድ ስንጀምር ፖሊሶች የመረጥነውን መንገድ ዘግተው እንዳናልፍ ከለከሉን፣ ወደ መሀል ከተማ የሚያመሩ መንገዶች ሁሉ በፖሊሶች ታጠሩ ብሏል። ፖሊሶቹ ወዲያው ቢሴጂን ቁጥጥር ስር አውለው ከካምፓላ ወጣ ብሎ ወደሚገኝ ናጋላማ ፖሊስ ጣቢያ ወሰዷቸው። አንድ የፖሊስ ቃል አቀባይ ቢሴጂ በሕገ ወጥ ሰልፍ በመሳተፍ ነው የተከሰሱት፣ ብለዋል። የቢሰጂ እስራት በደጋፊዎቻቸው ዘንድ ቁጣና ቀቢፀ ተስፋን አስከትሏል። አንዱ እንዲህ ሲል ገልጾታል። በገዛ ሀገራችን ባዕድ ሆነን ነው የሚሰማን፣ ሀገሪቱ የእኛም እንዳልሆነች። በእውነቱ ፕሬዚደንት ዩዌሪ ካጉታ ሙሴቬኒ ይህችን አገር የግላቸው ብቻ እንዳደረጓት ነው የሚሰማን። ዩጋንዳ የዩጋንዳውያን ሁሉ መሆኗ ቀርቶ የእርሳቸውና የቤተሰባቸው ብቻ የሆነች ያህል ነው የሚሰማን። ቢሰጂ ከየካቲቱ የአገሪቱ ምርጫ በፊትም አያሌ ጊዜያት ታስረው እንደነበር ድምፅ ከተሰጠበት ቀን በኋላም ለአንድ ወር ተኩል እንደታሰሩ ይታወቃል። ያን ምርጫ 60 በመቶውን ድምፅ አገኘው በማለት ፕሬዚደንት ሙሰቬኒ ማሸነፋቸው ማሸነፋቸውና ለአምስተኛ ጊዜ ስልጣን መቆጣጠራቸው ይታወሳል። ቢሴጂ 35 በመቶውን ድምፅ በማግኘት ሁለተኛ ተብለው ነበር። ምርጫው የተጭበረበረ መሆኑን ቢናገሩም እንዲታሰሩ ስለተደረገ በፍርድ ቤት ሊከራከሩ አልቻሉም። በኮንጎ ሪፑብሊክ መዲና ብራዛቪል ትላንት በተደረገ የተኩስ ልውውጥ ሶስት ፖሊሶችና ሁለት ታጣቂዎች እንደተገደሉ ተዘግቧል። ውጊያው የተከፈተው የሀገሪቱ ፕሬዚደንት ደኒስ ሳንሷ እንጎሶ በአጨቃጫቂ ምርጫ ለሶስተኛ ጊዜ ካሸነፉ በኋላ ነው። ፖሊሶች እንደሚሉት እንጃዎች የተባሉ ጸረ እንጎሶ ሚሊሻ የቀድሞ አባላት በአካባቢው የፖሊስ ጣቢያ፣ በወታደራዊና በመንግስት መስሪያ ቤቶች ላይ ወረራ አካሂደው በእሳት አገኝተውታል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ዝግጅታችን ነው። የፓናማ ወረቀቶች በድብቅ ባንክ ውስጥ የሚቀመጡ ገንዘቦችን በሚመለከት ሾልኮ የወጡት እጅግ ብዙ የሆኑ ሰነዶች በአፍሪቃ ያሉ ትልልቅ ስሞችን ጠቅሰዋል። በብዛቱና ግዝፈቱ በታሪክ ታይቶ የማይታወቅ የተባለው ሰነድ ሾልኮ መውጣት 12 የሀገሮች መሪዎች የሚገኙባቸው 143 ፖለቲከኞች ሀብታቸውን ወይም የሀብት ክምችታቸውን ለመደበቅና ግብርም ወይም ቀረጥ ላለመክፈል ሲሉ ገንዘባቸውን በውጭ አገር ባንኮች ማስቀምጣቸውን ያመለክታል። በሰነዱ ከተጠቀሱት የአፍሪካውያን መካከል የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ የእህት ልጅ፣ የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ መንታ እህት፣ አሁን በእስር ላይ ያሉት የቀድሞ የናይጄሪያ የነዳጅ ዘይት ሀብት ያለው ዴልታ ክፍለ ግዛት አስተዳዳሪና የአንጎላ የነዳጅ ዘይት ሚኒስትር ይገኙባቸዋል። አንጎላ ከናይጄሪያ ቀጥላ ከፍተኛ የነዳጅ ክምችት ያላት የነዳጅ አምራች ሀገር ናት። ገንዘብ በውጭ ሀገር በማስቀመጥ ራሱ ወንጀል ባይሆንም አንዳንድ የአፍሪካ ሀገር መሪዎች ከሕዝብ የዘረፉትን ገንዘብ ለመደበቅ በውጭ ባንኮች እንደሚያስቀምጡ አፍሪካውያን የሚያውቁትን ነገር ሰነዶቹ አረጋገጡ ማለት እንደሆነ በጀት በማስተዳደር ስራ የተሰማሩ ስታንሊ ኦቾኑ ገልጠዋል። የአይስላንድ ጠቅላይ ሚኒስትር ከፓናማ ወረቀቶች ሾልኮ መውጣት ጋር በተያያዘ ዛሬ ከስልጣናቸው በፈቃዳቸው ተሰናብተዋል። በውጭ ሀገራት ካላቸው አጠያያቂ የመዋለ ንዋይ ፍሰት ጋር በተያያዘ የተቃውሞ ማዕበል ስለተነሳባቸው ነው ከስልጣን የወረዱት። የሀገሪቱ ፕሬዚደንት አሎፉር ራግናር ግሪምሰን ጠቅላይ ሚኒስትሩ መንግስቱንና ምክር ቤቱን አፍርሰው አዲስ ምርጫ ለማካሄድ ያቀረቡትን ሀሳብ አልተቀበሉም ነበር። የአይስላንድ ጠቅላይ ሚኒስትርና ባለቤታቸው ሰነዶች በሸለኩበት የፓናማ የህግ ተቋም እርዳታ ኩባንያ መመስረታቸው ከታወቀ በኋላ ከስልጣን እንዲወርዱ በሺዎች የሚቆጠሩ ተቃዋሚዎች ጫና ሲያደርጉባቸው ቆይተዋል። ጠቅላይ ሚኒስትሩ ግን የፈጸምኩት ህገወጥ ተግባር የለም፣ መክፈል ያለብኝን ግብር ሁሉንም ከፍያለሁ ሲሉ አስተባብለዋል። ከዚሁ ዜና ጋር በተዛመደ በውጭ ባንኮች ተደብቀው የሚቀመጡ እጅግ ከፍተኛ መጠን ያላቸው የተለያዩ ሀገሮች የገንዘብ ክምችቶች አስመልክቶ ፓናማ ውስጥ ከሚገኝ የህግ ተቋም ሾልቆ የወጣው ይህ ሚስጥር ሰነድ የሚያስከትለው ነገር ምን እንደሆነ እስካሁን በጊዜው ለጊዜው በግልጽ አይደለም ተብሏል። ግና ተጨማሪ ሰነዶች እንደሚወጡም ይጠበቃል። በዓለም ዙሪያ ያሉት መንግስታት ግን ምርመራ ለማካሄድ መዘጋጀታቸውን ነው የገለጡት። ሌሎች ደግሞ መሰረት የለም በማለት ያወግዙታል። የፓናማ ፕሬዚዳንት ሁን ካርሎስ ቫራቬላ ቫሬላ የአገሪቱ የገንዘብ ስርዓት ለሙስና እንዳይጋለጥ የሚያደርግ ማንኛውንም አይነት ምርመራ ማካሄዱን መንግስታቸው በበጎ እንደሚቀበለው ነው ያመለከቱት። ሞሳክ ፎንሴካ የተባለው የፓናማ ያለው የህግ ተቋም ከመሰረቱት ሰዎች አንዱ ራሞን ፎንሴካ የጣስነው ህግ የለም በማለት በጥብቅ አስተባብለዋል። በኩባንያው ላይ ማነጣጠሩ ፍትሐዊ አይደለምም ይላሉ። ይህ ተቋም በዩናይትድ ስቴትስ ቢሆን ኖሮ እንዲህ ባልተተኮረበት ነበር ነው ያሉት። በመጨረሻም የዓለም አቀፍ የገንዘብ ድርጅት ኃላፊ ክሪስቲን ለጋርድ በዓለም ደረጃ ያሉት የኢኮኖሚ ተግዳሮቶችን ለመወጣት ዓለም መተባበር እንዳለበት አሳስበዋል። ተግዳሮቶቹ የእድገት ማዝገምን፣ የሸቀጣሸቀጥ ዋጋ መውረድንና ብዙ መንግስታት ሊያካሂዱት የሚችሉ የገንዘብ ትግል ያሉትን እንደሚያካትት ገልጸዋል። የእድገቱ ሁኔታ ከሚገባው በላይ ረዘመ ጊዜ አዝግሞ ቆይቷል ሲሉ ለጋርድ በፍራንክፈርት ጀርመን ባደረጉት ንግግር ጠቁመዋል። በበለጸጉት ሀገሮች የተንጸባረቁ ተግዳሮቶች ያሏቸውን ዘርዝረዋል። በዩናይትድ ስቴትስ የዶላር ዋጋ መጠንከር እድገትን እንደገደበ፣ የማዋለ ንዋይ ፍሰት ዝቅ ማለትና የሥራ አጥነት መበራከት በአውሮፓ ቀጠና ያሉትን ሀገሮች አላንቀሳቅስ ማለቱን፣ እንዲሁም የእድገት መዳከምና የገንዘብ ግሽበት ተጣምረው የጃፓን ኢኮኖሚን እየጎዱ መሆናቸውን የዓለም አቀፍ የገንዘብ ድርጅት ኃላፊዋ አስገንዝበዋል። ለጋርድ በሌላ በኩል ደግሞ ብሩህ ተስፋ የታየባቸው ያሏቸውን ሀገሮች መጥቀሳቸው አልቀረም። በህንድ ጠንካራ እድገትና የገቢ ከፍ ማለት ታይቷል። በደቡብ ምስራቅ እስያ ኢንዶኔዥያ፣ ማሌዥያ፣ ፊሊፒንስ፣ ታይላንድና ቪየትናም ጥሩ እየሰሩ ናቸው ብለዋል ለጋርድ። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሐየንን የሰዓቱን የዓለም ዜና ነበር የሰማችሁት። አሁን ቆየት ብለው ከሚሰሙት ዝግጅቶቻችን አንዳንዱን እናስቀድም። አዳማጩ ያሉት ነገር ትክክል ነው። ኮለስትሮል መድኃኒት የሚሰራው መድኃኒቱ እስከተወሰደ ድረስ ብቻ ነው፣ ኮሌስትሮሉን ዝቅን አድርጎ የሚይዘው እንጂ ኮሌስትሮል ከፍ ያለበት ሰው መድኃኒቱን ሲውጥ ለአንዴና ለመጨረሻ ጊዜ ኮለስትሮሉ ከፍ እንዳይል የሚያደርግ መድኃኒት እስካሁን ድረስ አልተሰራም። ፕሮፌሰር ፕሮፌሰር ከበደ ኦሊ ናቸው። የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምም ናቸው። የሰማችሁትም በእንግሊዝኛው አጠራል ኮሌስትሮል በመባል በሚታወቀው በሰውነት ውስጥ የሚገኝ ቅባት መሰል ንጥረ ነገር ከሚፈለገው በላይ በደማችን ውስጥ ሲከማች የሚፈጠረውን የጤና እውቀት ሕክምና አስመልክቶ ከአድማጭ ለደረሰን ጥያቄ ከሰጡት ሙያዊ ማብራሪያ የተወሰደ ነው። ሐኪሞን ይጠይቁ በኮሌስትሮል ዙሪያ የጀመረው ተከታታይ ክንብር የመጨረሻው ክፍል ዛሬ ይቋጫል። በሁለተኛው አጋማሽ ይጠብቋቸው። አሁን በስርጭታችን የጊዜ ሰሌዳ መሰረት የምሽቱ አብረስ ባለፈው እሁድ ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋና በአፋር ክልል በጣለው በረዶ የቀላቀለ ዝናብ ምክንያት እስካሁን የ28 ሰዎች ህይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱን የመንግስቱን ብዙሀን መገናኛ ጠቅሶ አሶሽየትድ ፕሬስ ዘግበዋል። በሌላ በኩል የአሜሪካ ድምፅ ያነጋግራቸው ነዋሪዎች የሟቾቹ ቁጥር ከ ከአርባ በላይ ይደርሳል ይላሉ። ጽዮን ግርማ ነዋሪዎቹን አነጋግራ ተከታዩን ይዛቀርባለች። አሶሽትድ ፕሬስ የመንግስቱን ብዙሀን መገናኛ ጠቅሶ ባቀረበው ዘገባ እሁድ እለት ጅግጅጋ ከተማ ከምሽቱ አምስት ሰዓት አካባቢ በደረሰ ድንገተኛ ጎርፍ ከተማውን መሀል ለመሀል አቋርጦ የሚያልፈው ቆዱን ወዳ የተባለው ወንዝ በመሙላቱ በደረሰ ድንገተኛ የጎርፍ አደጋ የሀያ ሶስት ሰው ህይወት ጠፍቷል። እንዲሁም በርካታ ቤቶች በጎርፍ አደጋው ተጎድተዋል። ሰማኒ አራት ሰዎችን በከባድ ሁኔታ ቆስለዋል። የጅግጅጋ ከተማ ነዋሪዎች በበኩላቸው ለአሜሪካ ድምጽ እንደተናገሩት እሁድ ከምሽቱ ሁለት ሰዓት አካባቢ አነስተኛ ዝናብ እንደነበር እና ወዲያው እንዳባራ ገልጸው ወደ አምስት ሰአት አካባቢ ግን ያልታሰበ ጎርፍ ቀበሌ ዜሮ አራት ዜሮ አምስት እና ዜሮ ስድስት በሚባሉት አካባቢዎች ማጥለቅለቁን ይናገራሉ ስማቸውን እንዳንጠቅስ አደራ ያሉን አንድ አስተያየት ሰጪ እሁድ ምሽት የተከሰተውን ሁኔታ ሲያስታውሱ ዝናቡ ወዲያው ቆመ ያው ጎርፉ ነው በቃ በጣም በጣም እያግሮ መረበ በቃ ላረ ድምፁ ልክ እንደ አውሮፕላን አይነት ድምጽ ነበረ ታውቂያለሽ ሰው መውሰድ ምናም ሲጀምር ጩኸት ከተማ ውስጥ ምናም ሲበዛ እና ጨለማ ነው የመንገድ መብራት ምናምንም አልነበረም። እርሳቸው የሚኖሩበት አካባቢ የተከሰተው ጎርፍ አነስተኛ እንደነበር ገልጸው ጎርፍ አጥሩን ጥሶ እንዳይገባ ከመከላከል ውጭ ምንም ማድረግ እንዳልቻሉ ተናግረዋል። የደረሰውን ጉዳት በተመለከተ በኢትዮጵያ ቴሌቪዥን ከሚነገረው ውጪ የተረጋገጠ መረጃ እንደሌላቸው ገልጸው ፖሊስና የቀበሌ ሰራተኞች ዛሬም አካባቢውን እየዞሩ ሲመዘግቡ ማየታቸውን ይናገራሉ። ገና ነው ዛሬም እየዞረ የክልሉ ፖሊስና ቀበሌዎች የተጎዱ ቤቶች ምናምን እያዩ ምናምን እየመዘገቡ ነበር። ሳቀን በየቤቱ እየገባ ጎርፉ ያደረሰውን ጉዳት እየመዘገቡ ነበር። አቶ ሳላዲን በክሬ የተባሉ የከተማው ነዋሪ በበኩላቸው በጅግጅጋ ከተማ አብዛኛው ሰው ማታ ጫት የመቃም ልምድ እንዳለው ተናግረው ከቤተሰባቸው አባላት መካከል የተወሰኑት ቁጭ ብለው ጫት ሲቅሙ እንደነበር ገልጸው ወተት ለማምጣት አንድ ሰው ከመሀል ሲወጣ ጎርፉን እንደተመለከተ ይናገራሉ። ስመጣ ማለት ብዙ እዚህ እኛ ጋር ያሉ ሰዎች ይቅም አሉ። ደጅ ወጥተው እና እስከ ማታ ስምንት ሰዓት ዘጠኝ ሰዓት ቅሞ ይተኛሉ። ስለዚህ ለሆነ ወተት ለማውጣት ያሰበ ሰው በዳው ሲያየው ነው ይሄ ጎርፍ ከየት ነው የሚመጣው ያለው እዛ ጫው ሰውም ጭሩበሳት በቃ ቤት ውጡ ውጡ፣ ጎርፍ እዚህ አንድ እዚህ እኛ ጋር ትልቅ የሚባል እንደ ባህር ያለ ያለ ግድብ ይባላል። እሱ ያመለጠ መስሎን ነበር። ከዛ በኋላ ነው ጠዋት የሰማ ነው ይሄ ጎርፍ ግድብ ሳይሆን በስኬት እንደመጣ ዝናብ የዘነበው ጊዜ አይደለም ግን ጎርፉ በጭናክሰን የምትባል ሀገር አለች፣ እዛ ነው የዘነበው ጎርፉ የመጣው። ጭናክሰን በተባለች ከተማ ከጣለው ዝናብ እንደሆነ በማግስቱ መስማታቸውን የተናገሩት እኚህ ነዋሪ፣ ትናንትናና ዛሬ በተደረገ የአስክሬን ፍለጋ ወደ ወደ ሀያ ሶስት ሰው ህይወት አልፏል መባሉ መስማታቸውን ይናገራሉ እርሳቸው የሚያውቁት አንድ ሰው እርሱን ጨምሮ እህቱ ከስድስት ልጆቿ ጋር በአጠቃላይ ከአንድ ቤተሰብ ስምንት ሰው ህይወት ማለፉን ገልጸዋል በማጣ ጀምሮ እስከ ሀያ ተዘጋ ምትባ ዜራ ቀበሌ አካባቢ ከአንድ ቤተሰብ ስምንት ሰው ማለት ነው እህቱ ስድስት የወለደችው ና የእሱ ልጅና እህቱ ማለት ነው እና እነዚህ አሁን አጎት መሆንላቸው ስድስት ሰዎች እና አንድ የሱ ልጅ እና እህቱ ናቸው የሞቱ። የምቶ አንድ ላይ ፋሚሊ ማለት ነው። ዛሬ ቀን ከተማ ወጥተው እንዳስተዋሉት ደግሞ ቤተ ክርስቲያን አካባቢ በቤተሰብ የጠፋበት ሰው መመልከታቸውንና በአጠቃላይ ከጠፉት ሰዎች ጋር ወደ አርባ የሚጠጋ ሰው ህይወት አልፏል የሚል ግምት እንዳላቸው ይናገራሉ። አሁን እዚህ ቤተ ክርስቲያን አካባቢ አንድ ሁለት ልጅና እናትዬ ታጣት ይባላል። ሌላ እዛም አንድ አራት ሰው ና እናትዬ ይባላል። ሰው አሁን ብዙ ያቸው አንድ ላይ ሲደመር አርባ ሰው ይባላል። በአሶሺትድ ፕሬስ ዘገባ መሰረት እሁድ እለት በአፋር ክልልም መጋሌና ዳሎል ወረዳዎች በረዶና ና ኃይለኛ ንፋስ በተቀላቀለ ዝናብ ምክንያት አምስት ሰዎች ህይወታቸው ማለፉ ተዘግቧል። ከአስሩ የኢንተርኔት አምደኞችና ጋዜጠኞች መካከል ህዝብን ለአመፅ በማነሳሳት ወንጀል የተከሰሰው በፈቃዱ ኃይሉ ለፍርድ ቤት የተከሳሽነት ቃሉን በዛሬው እለት ሰጥቷል። ቀደም ሲል ለፖሊስ የሰጠው ቃል በግድ የተሰጠ በመሆኑ ውድቅ እንዲደረግለት ጠይቋል። ተከሳሹ የባለሙያ ምስክሩን በችሎቱ አስደምጧል። መለስካቸው አምሃ ዝርዝሩን ይዟል። በነ ሶልያና ሸመልስ የክስ መዝገብ በሁለተኛ ተከሳሽነት ስሙ የተመለከተው በፈቃዱ ኃይሉ ትናንት በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የመከላከያ ምስክሮችን ማሰማት ጀምረዋል። በዚሁ መሰረት ቀደም ሲል ለፖሊስ የሰጠው ቃል እንደ ማስረጃ ሆኖ የሚቀርብበት እንደመሆኑ መጠንና ይህ ቃሉ ግን በድብደባና በኃይል ተገዶ የሰጠው ቃል መሆኑን በዚሁ ፍርድ ቤት ሚያዝያ 30 ቀን ሁለት ሺህ ስድስት ዓ ም ማስመዝገቡን አስታውሶ ለፖሊስ የሰጠው ቃል ውድቅ እንዲደረግለት ጠይቋል። በመቀጠልም የተከሳሽነት ቃሉን ለፍርድ ቤቱ ሰጥቷል። ለፍርድ ቤቱ በሰጠው የተከሳሽነት ቃልም ሕዝቡን ለአመፅ የሚያነሳሳ ጽሁፍ አለመጻፉን፣ በሱ እንደተጻፉ ተደርገው የተጠቀሱ አንዳንድ ጽሁፎች ከክሱ ጋር አለመያያዛቸውን ዘርዝሮ ለፍርድ ቤቱ ተናግሯል። ተከሳሹ ቃሉን ከሰጠ በኋላ የባለሙያ ምስክር ሆነው በቀረቡት ዶክተር ዳኛቸው አሰፋ ላይ አቃቢ ሕግ ተቃውሞ አቅርቧል። የአቃቤ ሕግ ተቃውሞ ዶክተር ዳኛቸው አሰፋ ተከሳሽ ዓመፅ ለማነሳሳት ጽፏቸዋል በተባሉ ጽሑፎች ላይ ትርጉም ለመስጠትና ለመመዘን መብቱ የላቸውም የሚል ነው። ይሁንና የተከሳሽ ጠበቃ አቶ አምሃ መኮንን የሙያ ምስክሩ የሚሰጡት ምስክርነት ከሙያቸው አኳያ እንደ ማስረጃ የቀረቡት ጽሑፎች በእርግጥ ለመቀስቀስ የታለሙ ናቸው ወይስ አይደሉም የሚለውን ቁም ነገር ለማስረዳት መሆኑን በመግለጽ ይህ ደግሞ የተከሳሹ የመከላከል መብቱ በቀጥታ ተግባራዊ የሚሆንበት ብቸኛ መንገድ እንደሆነ አስረድተው ምስክሩ ጉዳዩን እንዲያስረዱ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ተቃውሞ ውድቅ አድርጎ ዶክተር ዳኛቸው አሰፋ እንዲመሰክሩ አዘዋል። ዶክተር ዳኛቸው በበኩላቸው የተባሉትን ጽሁፎች ሙሉ በሙሉ ማኗባቸውን ገልጸው ጸሐፊው በፍጹም ለአመፅ ቅስቀሳ ብሎ እንዳልጻፋቸው ተናግረዋል። ከዚያ ይልቅ ጸሐፊው ሐሳቡን ለመግለጽ የተጠቀምባቸው እንደሆነ፣ ይህ ደግሞ ከመሠረታዊ የሰው ልጆች መብቶች አንዱና ዋናው እንደሆነ በዝርዝር አስረድተዋል። በመጨረሻም ፍርድ ቤቱ ተጨማሪ ምስክሮችን ለመስማት ለግርሞታ 22 ቀን 2008 ዓ ም ተለዋጭ ቀጠሮ ሰጥቷል። የፌዴራል አቃቢ ህግ ከጥቂት ዓመታት በፊት በእነ ሶልያና ሽመልስ የክስ መዝገብ በፈቃዱ ኃይሉን ጨምሮ አስር የኢንተርኔት አምለኞችንና ጋዜጠኞችን በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው እንደነበረ ይታወሳል። ከአስሩ ተከሳሾች መካከል ባለፈው ዓመት መጨረሻ ላይ የአምስቱን ማለትም ማህሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ ክስን እንዲቋረጥና ከእስር እንዲፈቱ መንግስት ወሰነ። የተቀሩት የአምስቱ ማለትም የሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና አቤሉ አበላ ክስ ግን እየታየ ቆይቶ ይኸው ፍርድ ቤት የአቃቢ ሕግን ማስረጃዎች ከመረመረ በኋላ አራቱን በነጻ ሲያሰናብት፣ በፈቃዱ ኃይሉ ግን የቀረበበት የሽብር ወንጀል ክስ ተለውጦ ህዝብን ለአመፅ ለማነሳሳት በሚደረግ ወንጀል እንዲከሰስ ተበይኖበት ጉዳዩን በዋስ ሆኖ በውጭ እየተከታተለ ይገኛል። አቃቢ ህግ በዚህ ውሳኔ ቅር በመሰኘት ጉዳዩን ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዳቀረበውም መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ሰሞኑን በምዕራብ ኦሮሚያ ተከሰተ ወደ ተባለው ድንገት እንውሰዳቸው። በምዕራብ ወለጋ ዞን መንሲቦ ወረዳ መንዲ ከተማ ካለፈው አርብ እሁድ ሲካሄድ የቆየውን የመንፈሳዊ ጉባኤ ስነ ስርዓት ተከትሎ መዝሙር በመዘመር ላይ የነበሩ የጉባኤ ተሳታፊዎች ወደ የመኖሪያ ቀያቸውን ቀያችን በመመለስ ላይ ሳለን በኦሮሚያ አድማ በታኝ ፖሊስና በፌዴራል ሰራዊት ተደበደብን ይላሉ። የከተማው አስተዳዳሪና የፖሊስ ኃላፊ ግን ውንጀላውን ያስተባብላሉ። አቶ ሀብታሙ ጎንፋ የኦሮምኛ ክፍል ባልደረባችን ነሞ ዳንዲ ካነጋገራቸው የመንዲ ከተማ ነዋሪዎች አንዱ ናቸው። ገረ ኮንፈራንሱ በምርቃት ተፈጽሞ አማኞች ወደ የቤታቸው ሲመለሱ እየዘመሩ መሄድ አዲስ ባህል አይደለም። እሁድ ዕለት እየዘመሩ ወደ መሐል ከተማ ደርሰው ሲመለሱ ሁለት መኪና የመከላከያ ሰራዊት አምጥተው ሕዝቡ ላይ ለቀቁበት። የፌዴራል ፖሊስና የኦሮሚያም ፈጥኖ ደራሾች አሉበት። ከዚያ የከተማይቱ ሕዝብ ወጥቶ ተቀላቀለ። እናንተ አታስተዳድሩንም፣ ኦሮሞ ብቻ ነው የሚያስተዳድረን፣ ነጻነት እንፈልጋለን እያለ መፈክር ማሰማት ጀመረ። ሕዝቡ ፖሊሶች የአንዲት ልጃገረድ እጅ ሰብረዋል፣ ብዙ ሰዎችም ተጎድተዋል ከዚያ በኋላ ሕዝቡን በኃይል ደበደቡትና ተበተነ። እስከ ምሽቱ አንድ ሰዓት ገደማ ግን ረብሻ ነበር። ማንም ሰው መንገድ ላይ አልቆየም። ያገኙትን ሁሉ ይደበድቡም ነበር ያሉት አቶ ሀብታሙ፣ የኃይል እርምጃውን ለመውሰድ ቀድሞኑ ተዘጋጅተው ነበር ሲሉም ይከሳሉ። ጉያ መጋላ ቀን ላይ አንድ ሰርግ ነበር። የሰርጉ አጃቢዎች የሆኑ ወጣቶች ከተማ ውስጥ እየዘፈኑና የተቃውሞ መፈክር እያሰሙ ነበር። ከተማይቱ ውስጥ በመኪና ሲዘዋወሩ ከቆዩ በኋላ ወርደው ዘፈኑ፣ የተቃውሞ መፈክርም አሰሙ። ከዚያ በኋላ ማታ ሕዝቡ ከቤተ ክርስቲያን እየዘመረ ሲወጣ በፊትም ተዘጋጅተው ስለ ነበር ሰላማዊው ሕዝብ ላይ መጡበት። ሰርጉና የቤተ ክርስቲያን ኮንፍራንስ አይገናኝም። በነዋሪዎቹ የተባለውን ለማጣራት ነሞ በተከታዩም ወደ መንዲ ከተማ አስተዳደር ደውሎ የከተማይቱን ከንቲባ አቶ ሳሙኤል ሰንበታን ጠይቋል። ከአሁን በፊትም ውሸት ተናግሬ አላውቅም፣ አሁንም ውሸት አልናገርም። ሰውንም ይሁን ቄሱን ማነጋገር ትችላለህ። እኔም እዚያው ቤተ ክርስቲያን ውስጥ ነበርኩ። መጥቶ አቤቱታ አለኝ ያለኝ የለም እኔም የሰማሁት ነገር የለም። ምክንያቱም ከእውነት የራቀ ውሸት ስለሆነ፣ በዚህ ጉዳይ ላይ የቀረበ አቤቱታ ቢኖር ማስተናገድ ያለብኝ እኔ ነኝ ብዬ አስባለሁ። እዚያም ስለነበርኩ የሚወራው ነገር የመንዲን ከተማ ሕዝብ አይወክልም። መዝሙር በመዘመራቸው የተወሰደ እርምጃ የለም ነው ያሉት አቶ ሳሙኤል ነሞ። ታዲያ በመቀጠልም የከተማይቱን ፖሊስ ኃላፊ ኤን ኢንስፔክተር ሰንዳፋ ፉፋን አነጋግሯል። አካ መጋላ እንደ መንዲ ከተማ ፖሊስ ይህንን መንፈሳዊ ኮንፈረንስ ያጋጠመው አንድም ችግር እንደሌለ እናውቃለን። እሁድ ዕለት መንዲ ከተማ ውስጥ ነበርኩ። እውነቱንም ለመናገር በከተማይቱ ውስጥ ሰርግ ነበር። በፍጹም መዝናናት የተከናወነ ነበር። በመኪና በሞተር ቢስክሌት ታጅበው ነበር። ሰላም ነው። ከኮንፈረንሱ የወጡ ሰዎችም የሄዱት በሰላም ነው። የከተማዪቱ ፖሊስ ኃላፊ ኢንስፔክተር ሰንዳባ ፉፋ ናቸው። የከተማዪቱን አስተዳደርና የፖሊስ አዛዡ የጠቀሷቸውን ጉባኤን ያዘጋጀው የዳኮ ወንጌላዊት መካን ኢየሱስ ቤተ ክርስቲያን ቀሲስ ሰለሞን ተስፋ ደግሞ የማውቀውን እናገራለሁ ይላሉ። አነቀሉ እንደዚያች ቤተ ክርስቲያን ቄስ የማውቀው እኔ ራሴ መንገድ ላይ እየተዘዋወራችሁ አትሂዱ ጊዜው ጥሩ አይደለም ብዬ ነበር። ማታ ከአንድ ሰዓት ተኩል በኋላ ከቤተ ክርስቲያን ስወጣ ልጆች ከተማ ውስጥ እየረበሹ ነው፣ ድምፅ ያሰማሉ ብለው የጸጥታ ክፍሎች ደወሉልኝ። አዘንኩ። ምክንያቱም ጉዳዩ ከእግዚአብሔር ቃል ጋር መያያዙ ደስ አላለኝም። ከዚያ በኋላም ለቤተ ክርስቲያን ችግር ያመጣል የሚል ፍርሃት አለኝ። ምን እናድርግ ሲሉኝ እኛ የምናደርገው ነገር የለም፣ እንደ አንድ ቄስ ደግሞ ነግሬያቸው ነበር አልኩኝ። ምሽት ላይ ከሁለት ሰዓት በኋላ ከቤተ ክርስቲያን ስወጣ ከተማይቱ ውስጥ መዝሙር ትተው ዘፈኑ የሚል ሰማሁ። ከዚህ በኋላም በቤተ ክርስቲያን ችግር ያመጣል የሚል ስጋት ነበረኝ ያሉት ቀሲስ ሰለሞን ተስፋ ናቸው። እንደ ቄስ ደግሞ ነግሬያቸው ነበር። ምሽት ሁለት ሰዓት ላይ በኋላ ከቤተ ክርስቲያን ስወጣ ከከተማይቱ ውስጥ መዝሙር ትተው ዘፈኑ የሚል ሰማሁ። በስራ ምክንያት ከኦሮሚያ ወደ ኢትዮጵያና ኬንያ ድንበር ከተማ ሞያሌ የሚሄዱ ሰዎች ከተማዋን በከፊል በሚያስተዳድረው በሶማሌ ክልላዊ መንግስት ፖሊስ እስራትና እንግልት እየደረሰብን ነው ሲሉ ተናገሩ። ከምዕራብ ሸዋ ዞን ወደ ሞያሌ የጉልበት ስራ ፍለጋ መጣሁ ያለ አንድ ወጣት ለአሜሪካ ድምፅ ሬዲዮ እንደተናገረው ሞያሌ በደረሰበት ማግስት ያለ ምንም ምክንያት በፖሊስ ተይዞ ከሁለት ወር በላይ ታስሯል። በሶማሌ ክልል ይተዳደራል በሚባለው 02 ቀበሌ ውስጥም በተለይ ከሌላ የኦሮሚያ ዞን ወደ ከተማዋ የመጡ ወጣቶች ታስረው የሚገኙ መሆናቸውንም ይህ ወጣት አክሎ ገልጿል። የአሜሪካ ድምፅ የታሰሩ የተባሉትን ወጣቶች ጉዳይ አስመልክቶ የአካባቢውን የኦሮሚያ ክልል አስተዳደር ቢጠይቅም ኃላፊዎቹ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀሩ ይላል ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዘገባ ዝርዝሩን ይዟል። ከቅርብ ጊዜ ወዲህ ከተለያዩ ከኦሮሚያ አካባቢዎች ወደ ሞያሌ የሚሄዱ ሰዎች የፖሊስ ኃይል ያለምንም በቂ ምክንያት ይዞ እያሰረን ነው በማለት ተናገሩ። ብዙዎቹ የጉልበት ስራ ፍለጋ፣ ሌሎች ደግሞ ለግል ጉዳያቸው ወደ ሞያሌ የመጡ ናቸው። የሞያሌ ከተማን በከፊል የሚያስተዳድረው የሶማሌ ክልላዊ መንግስት ፖሊስ ነው እያዘ የሚያስራቸው ተብለዋል። ከእነዚህ ወጣቶች አብዛኛዎቹ ፍርድ ቤት ሳይቀርቡ ፖሊስ እስከ ሁለት ወር በእስር እንደሚያቆያቸው ይናገራሉ። ከምዕራብ ሸዋ የጉልበት ስራ ፍለጋ ወደ ሞያሌ መጣው ያለ አንድ ወጣት ከተማ በገባበት ማግስት የመታወቂያ ወረቀት ለጠየቁት ፖሊሶች ቢያሳይም ያለምንም ምክንያት ለሁለት ወር እንዳሰሩትና ወንጀል እንዳልሰራ ያስረዳል። ናላ መታነጅራ ምሳቴ ደምሰና ሁለት ሆነን ስንሄድ ነበር። አብሮኝ የነበረውን ልጅም እንደኔው ያዙት። ከዚያ ብሔራችንን ጠየቁን። ኦሮሞዎችንን ብለን ስንነግራቸው እናንተ ሽፍቶች ናችሁ አሉን። ቀጥለው ስልካችንን ፈትሸው የኦሮምኛ ዘፈን አገኙ። በቃ ከዚያ በኋላ ወደ እስር ቤት ወሰዱን። እስር ቤታቸው ምንም ምግብ የሚባል ነገር የለውም። ሰዎች ካዘኑልን በሁለት ታሊያን በሦስት ቀን አንዴ ከሆቴል ትርፍራፊ ምግብ ያመጡልናል እንጂ ምንም ነገር የለም። በጣም ነው ሲጎዱን የቆዩት። ሲለቁኝም ለፍርድ ቤት አላቀረቡኝም። ጉቦ ወስደው ነው የለቀቁኝ። ደግሞ ስለቀቅም ይህን አጥፍተሃል ተብሎ የተነገረኝ ምንም ነገር የለም። ሌላው ከምዕራብ አርሲ ዞን ከጓደኛው ጋር ወደ ሞያሌ ስልክ ለመግዛት መጥተን እንዲሁ ተያዘን የሚል አንድ የኮሌጅ ተማሪ አሁንም በሞያሌ ከተማ ቁጠባ በሚባል አካባቢ ከሌሎች ከኦሮሚያ ዞኖች ወደ ከተማዋ የመጡ ወጣቶች ሳስረው እንዳሉ ይናገራል። አኒ ሂርያቱ ወሊን ቀባሚ ነማለማን ቀባሚ የሮዋቸ ቁሰኒት ናምን ያቺ ኬሰን ጅራ አብረን ከጓደኛዬ ጋር ተይዘን ስንሄድ እስር ቤት ውስጥ ሥራ ፍለጋ የሄዱ ሌሎች የታሰሩ ሰዎችም አገኘን። ሌሎች ደግሞ ልክ እንደኛው የሚያስፈልጋቸውን ነገር ለመግዛት ወደ ከተማዋ ሲገቡ የተያዙ ናቸው። ነገር ግን ከሌሎች የኦሮሚያ አካባቢዎች የመጡ ልጆች ይበዛሉ። ወጣቱ አክሎ ስናገርም ከ15 ቀን በላይ ከታሰርኩ በኋላ ጉቦ ሰጥቼ መውጣች እያለው ብለዋል። ነገር ግን በስሙ ፈይሳያዳ የሚባለው አብሮት የተያዘው ጓደኛው የእጅ ስልኩ ውስጥ የኦሮምኛ ዘፈን በመገኘቱ እስካሁን እንደታሰረ መሆኑን ለአሜሪካ ድምፅ ተናግሯል። ወጣቶቹ ታስረዋል የሚባልበት ስፍራ የፖሊስ ጣቢያ እንዳልሆነና ሰዎች እንኳን ለመጠየቅ ቢፈልጉ ጠባቂዎች እንደማያስገባቸው እነዚሁ ታስረው የወጡ ወጣቶች ይናገራሉ። ይህ ሁኔታ እየተፈጸመ ነው ወደ ተባለው በሶማሌ ክልል የሞያሌ ፖሊስ ጽህፈት ቤትም ሆነ በአቅራቢያው የሚገኘውን ፍርድ ቤት ለማግኘት ብዙ ጊዜ ሙከራ ብናደርግም ልናገኛቸው አልቻልንም። የኦሮሚያ ክልልም የከተማዋን ዜሮ አንድ ቀበሌ የሚያስተዳድር ሲሆን ስለ ጉዳዩ የሚያውቁትን ነገር ብንጠይቃቸውም ሀሳብ ለመስጠት ፈቃደኛ አይደለንም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አድማቾች፣ አሁን ወደ መጨረሻው የመጽሔቱ ትንታኔ ርዕስ ስንለፍ ፓናማ ከሚገኝ የሕግ ኩባንያ በድብቅ በወጣው ባለሥልጣናት እና ሌሎችም ከበርቴ የግለሰቦች ከሀገር ውጭ በሚገኙ ባንኮች የሚያንቀሳቅሱትን ገንዘብ የተመለከተው ግዙፍ ሰነድ የበርካታ ታዋቂ አፍሪካውያን መሪዎችና ታዋቂ ሰዎች ስምም ተጠቅሷል። የአሜሪካ ድምፁ ጀምስ ባቲ የናይጄሪያውን የፌዴራላዊ መንግስት በጀት ለህዝቡ ጠቀሜታ መዋሉን ለማረጋገጥ የሚሰራ ድርጅት መስራች የሆኑትን ስታንሊ ኦቾሎን አነጋግሮ ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። በታሪክ በድብቅ ከወጡ ሰነዶች ሁሉ በግዙፍነቱ ወደር እንደሌለው የተጠቀሰውና ሞሳክ ፎንሴካ ከሚባል የፓናማ ኩባንያ የወጣው ግዙፍ ሰነድ ከዓለም ዙሪያ 12 የሀገር መሪዎችን ጨምሮ 143 የፖለቲካ ባለስልጣናትን የሚነካ የፊናንስ ታሪክ ዘክዝኳል። ከአፍሪካ የኬንያ ጠቅላይ ፍርድ ቤት ምክትል ሰብሳቢ፣ የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የወንድም ልጅ፣ የኮንጎ ዲሞክራቲክ ሪፑብሊኩ ፕሬዚደንት ጆሴፍ ካቢላ መንትያ እህታቸው ስምም አለበት። በነዳጅ የከበረችው የናይጄሪያ ናይጀር ደልታ የቀድሞ አገረ ገዢ የሌላዋ የነዳጅ ባለጸጋ ሀገር የአንጎላው የነዳጅ ሚኒስትርም አሉበት። የሟቹ የጊኒ መሪ የላንሳና ኮንቴ ባለቤት እንዲሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ልጅ ስምም በፓናማው ሰነድ ከተጋለጡት የባንክ ሂሳቦች ውስጥ ስማቸው ተነስቷል። በአሁኑ ጊዜ እንግሊዝ ሀገር ውስጥ በእስር ላይ የሚገኙት በነዳጅ የከበረችው የናይጀር ደልታ ክፍለ ሀገር የቀድሞ አገረ የመወሰኛው ምክር ቤት ፕሬዝደንት ቤተሰብ ስም በፓናማው ሰነድ ከተጠቀሱት ታዋቂ ሰዎች መካከል መሆናቸውን የገለጹት ናይጄሪያ ውስጥ ያለ በጀት የተባለ ድርጅት ፕሬዝደንት ስታንሊ ኦቹኑ ሰነዶቹ ቀድሞውንም የምናውቀውን ጉዳይ ነው ያረጋገጡልን ይላሉ። በአፍሪካ ጠቅላላ ያለ ነገር ነው። ደቡብ አፍሪካ፣ ሩዋንዳ፣ ሌሎችም ተነካክተዋል። ይሄ ሰነድ ያረጋገጠልን ነገር ቢኖር የአፍሪካ መሪዎች የሕዝቡን ገንዘብ እንደ ራሳቸው የባንክ ሂሳብ ቆጥረው እንደሚዘርፉት ነው የአፍሪካ ሕዝብ ገንዘቡ የማያስፈልገው ይመስል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ ሙስና ላይ ሊዘምቱና የተመዘበረው የሕዝብ ገንዘብ እንዲመለስ ለማድረግ ቃል ገብተው ነበርና ይህ ሰነድ ለዘመቻቸው በማስረጃነት እንደሚጠቅም ነው ስታንሊ ኦቹኑ የገለጹት። አሁን ይሄ በአገሪቱ ባለፉት ዓመታት ምን ያህል የአስተዳደር ብልሹነት ሰፍኖ እንደነበር ያመለክታል። የመንግስት ገንዘብ በሕዝብ በተመረጡም በመንግስት በተሾሙም ባለሥልጣናት ሲዘረፍ እንደነበር ፕሬዚደንቱ በቅርቡ የተናገሩትን የሚያረጋግጥ ነው። ስለዚህ ይህ ሰነድ ለጸረሙስና ዘመቻው በማስረጃነት ይጠቅማል። ገንዘቡንም ለማስመለስ ለምንወስደው እርምጃ የምናመራበትን አቅጣጫም ይጠቁመናል። በሀገራቸው በሙስና ወንጀል ክስ ተወጥረው የሚገኙት የደቡብ አፍሪቃው ፕሬዚደንት ጄኮብ ዙማም በወንድማቸው ልጅ ስም ከሀገር ውጭ ባለ ባንክ የሚንቀሳቀስ ገንዘብ መኖሩን የፓናማው ሞሳክ ፎንቴጋ ሰነድ ያጋልጣል። በቅርቡም ለቤታቸው ማሳደሻ ያዋሉትን የመንግስት ገንዘብ እንዲመልሱ በፍርድ ቤት የተወሰነባቸው መሆኑን ያስታወሱት ስታንሊ ኦቹኑ አሁን ደግሞ በዚህ ሰነድ ስማቸው መነሳቱ ደቡብ አፍሪካውያን አንድ እርምጃ መውሰድ እንዳለባቸው የሚያሳስብ ነው ብለዋል። በእኔ አስተያየት ደግሞ ጉዳዩ ደቡብ አፍሪካን ብቻ የሚመለከት አይደለም። ደቡብ አፍሪካ ከናይጄሪያ ቀጥሎ በአህጉሪቱ ትልቅ ሚና የምትጫወት ሀገር በመሆኗ አፍሪካውያን በአርአያነት የሚመለከቷት ስለሆነ በሙስና ቅሌት የተተበተበ መሪ ሊኖራት አይገባም። ውጭ ሀገር በሚገኙ ተቋማት ገንዘብ ማስቀመጥና ማንቀሳቀስ በብዙ ሀገሮች በወንጀል የማያስጠይቅ መሆኑንና አብዛኛው ገንዘብ የሚሸሸው ግብር እንዳይከፈልበት ቢሆንም አፍሪካን ያየን እንደሆነ ግን አሉ። ኦቾኑ በተለይ በአፍሪካ ግብር ላለመክፈል ተብሎ የተፈጸመ ብቻ አድርጌ አላየውም። የመንግሥት ገንዘብ የዘረፉ ሰዎች በውጭ አገር ባለ አካል የሚንቀሳቀሱት ገንዘቡን በመንግሥት ሥራቸው በሚያገኙት መደበኛ ደሞዝ ያጠራቀምኩት ነው ሊሉ ስለማይችሉ ነው። ክሬዲት ስዊስ ና ኤችኤስቢሲ የተባሉት ሁለት ትላልቅ ዓለም አቀፍ ባንኮች ደንበኞቻችን ግብር እንዳይከፍሉ ለመርዳት በውጭ ሀገር የባንክ ሂሳብ የመጠቀም ወንጀል አልፈጸምንም ሲሉ አስተባብለዋል። ፈረንሳይ፣ አውስትሬሊያ፣ ስዊድን ና ኔዘርላንድስ የየራሳቸውን ምርመራ እንደጀመሩ ይፋ አድርገዋል። ቆንጅታ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና አዳነች ፍሳሐየንን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አሁን ወደ ቀዳሚው ዘገባ እናልፋለን። ሳምንታዊ ቅንብር ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ ለምሽቱ በሕክምናው አጠራር እንግሊዘኛ ኮሌስትሮል በመባል የሚታወቀው ንጥረ ነገር ዙሪያ የተጀመረ ተከታታይ ቅንብር የመጨረሻ ክፍል ነው። ይዞ የቀረበው በአንድ ፊት ለጤና አስፈላጊና ጠቃሚ መጠንና አይነቱ ሊለወጥ ሲለወጥ፣ ደግሞ ጎጂ ስለሆነው በደማችን ውስጥ የሚዘዋወር ስብ ምንነት ጨምሮ የሚተነት ነው። ሐኪሞን ይጠይቁ ለችግሩ በተለይ አጋላጭ የሆኑ መንስኤዎችንና የህክምና ዘይቤዎች ይመለከታል። ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ የከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ ኦሊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ቀጥሎ ይቀርባል። ዶክተር ከበደ ወሊ ለተከታታይ ውይይታችን ስለጊዜው በድጋሚ አመሰግናለሁ። ቀደም ካለው ሀሳባችን የሚነጥቅ ጥያቄ ነው ማስከትለው። ኮሌስትሮል በሰውነት ውስጥ በመከማቸት የደም ቧንቧዎችን በመዝጋት ለድንገተኛ የልብ ድካምና የአንጎል ውስጥ የደም ስሮች መዘጋት ወይም በእንግሊዝኛው ስትሮክ በመባል ለሚታወቀው ድንገተኛ አደጋ መዳረግን ጨምሮ ለእነኚህ ድንገቶች የመጋለጥ እድል እድሜና ጾታ የሚኖራቸውን ሚና እንመልከት። በየትኛው የእድሜ እርከን ለዚህ ድንገት ወይም አደጋ ተጋላጭነት ይጨምራል? ይህንኑ ተጋላጭነት አስመልክቶ በሁለቱ ጾታዎች በወንዶችና በሴቶች መካከል ያለው ልዩነት ምን ይመስላል? በአብዛኛው ሕመሙ በልጅነት ቢጀምርም እና ብዙ አስርት ዓመታት ቢጨርስም ሲከሰት ግን ድንገት ነው። ወደ አርባዎቹም ቀደም ብሎ የሚጀምራቸው ሰዎች አሉ። ተጋላጭ የሆኑ ሰዎች፣ ተጋላጭ ያልሆኑ ሰዎች ግን ልብ በአብዛኛው የሚያጋጥመው ከሃምሳዎቹ በኋላ ነው። ሴቶች ከአርባዎቹ እስከ አምሳዎቹ መጨረሻ እድሜ መካከል እንደ ወንድ በብዛት አይጠቁም። ወደ ኋላ እድሜያቸው ላይ ግን ወደ ሜኖፖዝ ወይም ደግሞ የወር አበባ ሲቀሩ ልክ እንደ ወንዶች ነው የሚሆኑት፣ ተጋላጭነታቸው። ይሄ ተጋላጭነት በጾታና በእድሜ የሚኖረውን ሁኔታ በገለጹት መልኩ ሰዎች ለዚህ መጋለጥ ያላቸውን እድል አውቀው ክትትሉን ቀድሞ በቤታቸው ከሚያደርጓቸው ሁኔታዎች ጋር አዛምደው ማድረጋቸው እንዳለ ሆነው ከዘሬ መወረስ፣ በቤተሰብ ውስጥ የዚህ አይነት ህመም ቀደም ሲል ያለው የቤተሰብ አባል አባት፣ እናት ከኖረ የተለየ ጥንቃቄ ማስፈለጉን ምናልባት ከወዲሁ መገመት ይቻላል። እስኪ ከጤና ጋር የተያያዙ ዋነኞቹም ምክንያቶች ይመርምሩ። አዎ፣ እንግዲህ ተጋላጭነት ሲባል አሉ ያጋልጡ ነገሮች ቅድም እንዳስቀመጥኳቸው የተወሰኑት ስኳር ነው፣ ግፊት ነው፣ የኮሌስትሮል መብዛት ነው፣ ሲጋራ ማጨስ ነው፣ እንቅስቃሴ ያለመኖርና ከመጠን በላይ መወፈር ነው እና በዘር ደግሞ በዘር ሲባል እናት ወይም አባት እንግዲህ ከአምሳዎቹ እድሜ ሳይደርሱ ድንገት የልብ ህመም ያጋጠማቸው ማለት ነው። የልብ የደም ቧንቧ ወይም ደግሞ ወደ አእምሮ የሚሄድ የደም ቧንቧ ጥበት ህመም ማለት ነው። ሌሎችም ብዙ የልብ ህመሞች ስላሉ ግራ መጋባት እንዳይፈጠር የእነኝህ ደም ቧንቧ ህመሞች አጋላጭ ሁኔታዎች ውስጥ አንዱ ዝርያ ነው። ያ እንግዲህ ወይ እናት ወይ አባት የወንድምም ቀጣይ ደም ግንኙነት ያላቸው ሰዎች ከሀምሳ አምስት አመት በፊት ማለት ነው ለወንዶቹ፣ ለሴቶቹ ከስልሳዎቹን በታች ህመሙ ካጋጠማቸው በወጣትነት እድሜ ዝርያዬ ታሟል እንደማለት ነው እና እኔ ተጋላጭ ነኝ ማለት ነው። ይሄም አንድ አጋላጭ ሁኔታዎች ውስጥ ከሚጠቀስ ነው፣ እንግዲህ ዝርያ የሚባለው። እንግዲህ ሌሎቹ ቅድም የጠቀስኳቸው ናቸው። አነስተኛ ተጋላጭነት ሁኔታዎችን የሚፈጥሩም አሉ፣ ሌሎች ነገሮችም። ግን በአብዛኛው ተደጋግሞ የሚታወቁት እና ትልልቆቹ ማጨስ፣ ኮሌስትሮል በጣም ከፍ ማለት፣ ስኳር፣ ግፊት እና ከዘር በኩል መጋለጥ ምን ዋነኞቹ ናቸው። የነኞቹ ድምር ነው ጥቅል ተጋላጭነትን የሚናገር። ዶክተር ከበደ ቀደም ብለው ከተነሱትና እርስዎ በዝርዝር ሙያዊ ትንታኔ ከሰጡባቸው ጥያቄዎች የተከተሉ አዳዲስ ጥያቄዎች ናቸው። አሁንም የምንመለከታቸው የቀደሙትን ፕሮግራሞቻችን የተከታተሉ በርካታ አድማጮቻችን፣ አንዳንዶቹም በሕክምና ክትትል ላይ የሚገኙ ያነሷቸውን ጥያቄዎች ሰብሰብ አደርጋለሁ አንድ አድማጫችን ጠቅላላ ኮሌስትሮል በመባል የሚታወቀው እስከ ሁለት መቶ ሀምሳ ሶስት ደርሶ የነበረ ሲሆን ይላሉ የግል ገጥመኛቸውን ሲያነሱ መድኃኒት ለአርባ አምስት ቀናት ከወሰድኩ በኋላ ወደ አንድ መቶ ሀምሳ ስምንት ወረደ። መድኃኒቱን ሳቆም ግን ተመልሶ ይመጣል ይላሉ። ምናልባትም በሳቸው አሀዞችና ሌሎች የጤና ሁኔታዎች መቃኘት ሊኖርባቸው ይችላልና፣ እንዴት ነው የኮለስትሮል መጠን ከፍተኛ ነው ተብሎ ጠቅላላው መድኃኒት ሲወሰድ ከወረደ በኋላ መድኃኒቱ ሲቋረጥ የሚመጣበት ሁኔታ ምን አይነት ጉዳዮች ከግምት መግባት አለባቸው? መድኃኒቱ ሳይቋረጥ መወሰድስ አለበት ወይ? ይሄን ብናስቀድም አዳማጩ ያሉት ነገር ትክክል ነው። ኮሌስትሮል መድኃኒት የሚሰራው መድኃኒቱ እስከ ተወሰደ ድረስ ብቻ ነው። ኮሌስትሮልን ዝቅ አድርጎ የሚይዘው እንጂ ኮሌስትሮልን የሚያድን መድኃኒት እስካሁን ድረስ አልተሰራም። የሚያድን ሲባል ልክ ኮሌስትሮል ከፍ ያለበት ሰው መድኃኒቱን ሲውጥ ለአንድና ለመጨረሻ ጊዜ ኮሌስትሮሉ ከፍ እንዳይል የሚያደርግ መድኃኒት አልተሰራም። የኮሌስትሮል መድኃኒት በጉበት ውስጥ የሚሰራውን ኮሌስትሮል በብዙ እንዳይሰራ ስለሚከለክል ነው መድኃኒቱ የሚሰራላቸው ሰዎች በበቂ ደረጃ የሚሰራላቸው ሰዎች እንደ ኮሌስትሮሉ መድኃኒት መጠን ኮሌስትሮሉ ሊወርድ ይችላል እና ያም ወርዶ የሚቆየው መድኃኒቱ እስከተወሰደ ድረስ ብቻ ነው። ስለዚህ አንድ ሰው ኮሌስትሮል መድኃኒት መውሰድ ካለበት በአብዛኛው ዕድሜ ልክ ነው። ይሄ ምናልባትም ከመድኃኒትና ከኮለስትሮል መጠን ጋር ተዛምዶ መታየት ያለበት ቀደም ሲል ያነሱትን አንድ ነጥብ መልሰን እንድንመለከት ይጋብዛል። እንደ ገለጹልን ከአጠቃላይ ኮለስትሮል ሰውነታችን ውስጥ የሚመረተው የተወሰነ እንደመሆኑ፣ በተጨማሪ አብረው የሚወሰዱ ጉዳዮች ወይንም ደግሞ ኮለስትሮል መጠን ዝቅ ማለቱን ከመድኃኒቱ ባሻገር ሊያግዙ የሚችሉ ሁኔታዎችንም የሚጠይቅ ይመስላል። ምናልባት እዚህ ላይ ፈታ አድርገው እንዲመለከቱ ቢያብራሩልን። አሁን አንድ ሰው ኮሌስትሮል መድኃኒት ያስፈልግሃል ሲባል ከሐኪሙ ጋር መወያየት እና መገንዘብ ያለበት ነገር በመጀመሪያ ደረጃ የኮሌስትሮል መድኃኒት ለምን አስፈለገ? የስትሮክ የሀርት አታክ እድሌን ዝቅ ለማድረግ ነው ወይ እኔ ከፍተኛ ተጋላጭነት ደረጃ ላይ ነው ያለሁት ወይነ አነስተኛ ተጋላጭ ነኝ ወይነ መካከለኛ ተጋላጭ ነኝ ብሎ ሐኪሙ ጋር መወያየትና የተጋላጭነት ደረጃውን በትክክል ማወቅ አለበት። ይህን የሚያውቅበትም ነገር ለምንድን ነው? የተጋላጭነት ደረጃው ዝቅ ያለ ሰው የኮሌስትሮል መድኃኒት ከመጀመሩ በፊት የሚሞክራቸው ነገሮች አሉት። አንደኛ በኤክሰርሳይስ ብቻ ምናልባት አስፈላጊ ደረጃ ሊያወርድ የሚችል አነስተኛ የኮለስትሮል መጨመር ሊሆን ይችላል። ኤክሰርሳይዝና ምግብ አበላልን ጨምሮ ሊያደርገው ይችላል። በሶስተኛ ደረጃ ደግሞ ክብደቱንም ቀንሶ ሶስቱንም ዘዴዎች በአንድነት በማድረግ መለስተኛ የሆነ የኮለስትሮል ከፍ ማለትን መቆጣጠር ይችላል። እንግዲህ የኮለስትሮልን ግዴታ መወሰድ አለበት፣ በከፍተኛ ደረጃ መውረድ አለበት የሚለውን ነገር የሚወስነው የሰውየው ለአደጋ ተጋላጭነት ደረጃው ነው። ከፍ ያለ ነው፣ መካከለኛ ነው፣ ዝቅ ያለ ነው። ይሄ ደግሞ ከሐኪሙ ጋር ተነጋግሮ መወሰን ያለበትና ታካሚውና አካሚው በጋራ ሊግባቡበት የሚችሉት ነጥብ ነው። እንግዲህ ኮሌስትሮሉ በከፍተኛ ደረጃ መውረድ ያለበት ሰው ለምሳሌ ያህል ከአሁን በፊት የልብ ሕመም ወይም አርታታክ ያጋጠመው ሰው ሊሆን ይችላል። እና ያ ኮሌስትሮሉ በከፍተኛ ደረጃ መውረድ ካለበት መውሰድ ያለበትም የመድሃኒት አይነትና መጠን በከፍተኛ ደረጃ ኮሌስትሮሉን የሚያወርድ መሆን አለበት። ስለዚህ የኮሌስትሮል ሕክምና ጠለቅ እያለ ሲሄድ ዓላማውን በትክክል መቀመጥ አለበት። ከዓላማው ተነስተን ደግሞ የኮሌስትሮሉ መጠንና የኮሌስትሮሉ መድኃኒት አይነቶች ይወሰናሉ። ምን ያህል መውረድ አለባቸው የሚለውም ይወሰናል። እንግዲህ ከዚህ ጋር የሚሄዱ ሌሎችም ጉዳዮች በአጠቃላይ ሁኔታ መታየት ያለባቸውን ከግል ሐኪማቸው ጋር እንዲማከሩ በቅርበት እንዲከታተሉ የሚያስፈልጉ ሁኔታዎችን ጨምረው የጠቅላላ ኮለስትሮል መጠን ከፍ ባለበት የአንጎል ውስጥ የደም ስር መዘጋትና የደም መፍሰስ ስትሮክ የሚባለው እንዲሁም ድንገተኛ የልብ ድካም ሊያስከትል የሚችልበትን ሁኔታ በእርግጥ በቅርበት ማወቅ አለበት የሚለውን በዝርዝር አስረድተውናል። ዶክተር ከበደ፣ አንድ ሌላ ጥያቄና አንሳ እርስዎም ቅድም ጠቆም ያደረጉት በጉበት ውስጥ የሚሰራ ኮለስትሮል ጋር የሚያያዝ የጉበት አሰራር ምርመራ ሊቨር ፈንክሽን ቴስት የሚባለው አድማጫችን እንዳቀረቡልን ተመርምረው እንደነበር እና ዝቅ ማለቱንም አሳይቶ ነበር። በዚህ ሁኔታ በህይወት መቀጠል የሚቻለው ምን ያህል ነው ይላሉ። የምርመራዎቹን አይነቶች ይዘረዝራሉ። ኤልቲ ኤስ ጂ ፒቲ ይላሉ። ለሬዲዮ ና በርቀት ዝርዝሩ ስለማያስፈልግ ይሄ የጉበት ምርመራ የሚካሄድበትን ሁኔታ ምንስ ለማግኘት ነው የሚደረገው? አድማጫችን እንዳሉት ዝቅ ብሎ በተገኘበት ጊዜ በህይወት መቆየት የሚቻለው ምን አይነት ነው ይላሉ። ምን አይነት ደረጃዎች እንደው አስጊ ሁኔታን ይከስታሉ። እንግዲህ፣ አንድ ሰው በተለይ በዋናነት የሚጠቀሱት የኮሌስትሮል መድኃኒቶች መካከል ስታቲን የሚባሉ ናቸው። ስታቲን ውስጥ በጣም የተለያዩ አይነት የኮሌስትሮል መድኃኒቶች አሉ። እነኚ ናቸው በአብዛኛው ለኮሌስትሮል ሕክምና የሚውሉትና እነሱን በተመለከተ አንድ ሐኪም ለአንድ ታካሚ ስታቲንን ከማዘዙ በፊት ስታቲኑ ሊያስከትል የሚችለውንም የጎንዮሽ ጉዳቶችን አስቦ ነው እና የጎንዮሽ ጉዳቶችን ደግሞ ሲያስብ ደግሞ ይሄ የጎንዮሽ ጉዳት ሲከተል በምን መልኩ አውቃለሁ ብሎ ከወዲሁ ገምቶ አስቦ ነው። የስታቲን በአብዛኛው ከሚታወቁ ጎንዮሽ ጉዳቶች መካከል የጡንቻ ህመም ነው በዋናነት ከዛ የጉበትም ሊከተል ይችላል፣ የኩላሊትም ሊከተል ይችላል፣ አንዳንዴ የአእምሮ ለውጥ ሊከተል ይችላል እና አዲስ ስኳርም ሊከሰት ይችላል። እነኚህ ነገሮች ናቸው አብዛኛው የሚታወቁት። ግን እነኚህ ጉዳዮች በጣም አልፎ አልፎ የሚከሰቱ እና በጣም በብዛት የማይከሰቱ ስለሆነ የኮሌስትሮል መድኃኒት መውሰድን መፍራት አያስፈልግም። አስፈላጊ ከሆነ ጥቅሙ ከጉዳቱ የበለጠ ያመዝናል ብሎ ነው አንዳኪም ሲያዝና፣ በዋናነት እነኝህም መረዳት እንጂ መፍራት አይደለም መፍትሄው። አንድ ሐኪም ኮሌስትሮል መድኃኒት ከመጀመሩ በፊት ከሚያደረጋቸው ነገሮች አንዱ የጉበት ምርመራ ማካሄድ ነው። የጉበት ምርመራ ሲካሄድ እነህ ኤልቲ ኤስጂቲ ብዙ ስም ያላቸው የጉበት ምርመራ ውጤቶች አሉ። እነሱ መድኃኒቱ ከመጀመሩ በፊት ትክክል መሆናቸውን መረጋገጥ ይፈልጋል። አብዛኛው ምክንያቱም የጉበት ህመም ካለ ለዚህ ለኮሌስትሮል መድኃኒት ጎንዮሽ ጉዳት መጋለጥ ይመጣል። ስለዚህ አንዱም ለዛ ነው። ሁለተኛ ነገር ደግሞ መድኃኒቱን ከጀመረ በኋላ ይሄ መድኃኒት የጉበት ችግር አስከትሏል ወይ ብሎ ለማወቅ አንዳንድ ጊዜ ከስድስት ሳምንት በኋላ አንዳንዴ ቆይቶም እስከ ሶስት ወርም ቆይቶ ወደ አይቶ ከጀመረ በኋላ የጉበት ምርመራዎችን ደግሞ ያያል። ደግሞ በሚያይበት ሰዓት ለውጦች ካሉ በጣም የጉበት ምርመራው ጭማሪ ካሳየ የጉበት ጎንዮሽ ጉዳት ይሆናል ብሎ ክትትሎችን ያደርጋል። ለላብራቶሪ ብቻ ሳይሆን ሌሎችንም የጉበት ሕመም ስሜቶችን በመከታተል ጉዳቶችን ለይቶ አውቆ በእርግጥም ጉዳት ከደረሰ ምናልባት የኮሌስትሮሉ መድኃኒት ማቆም የሚገደድ ይሆናል። እንደውም ከጉበት ሕመም የበለጠ የጡንቻ ሕመም ነው ከኮሌስትሮል መድኃኒት ጋር የተገናኘ መልካም በኮሌስትሮል ምንነትና እንዲሁም ከጤና ጋር የተያያዙ ጉዳዮች ሰፊና ዝርዝር ሙያዊ ማብራሪያ ሰጥተውናል። ዶክተር ከበደ ልዩ የልብ አማካሪ ሐኪምና የውስጥ ደዌ ሐኪም ቀደም ሲል በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የረዥም ጊዜ መምህርና በተለያዩ ኃላፊነቶች የሰሩ በአሁኑ ወቅት ላንድ ማርክ የተሰኘው የግል ሕክምና ተቋም ዋና ስራ አስኪያጅ። ለጊዜው አመሰግናለሁ። በሌላ መሰል የአድማጮች ጥያቄዎች ለትምህርታዊ ፕሮግራሙ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ስጥልኝ። እኔም በጣም አመሰግናለሁ፣ ህዝቡን ለማስተማሩ እድል ስለሰጣቸውኝ ጊዜ ስትልኝ ፕሮፌሰር ከበደንና አሉላን ለፕሮግራሙ እናመሰግናለን። አሁን የኢኮኖሚና ምጣኔ ሀብት በኢትዮጵያ ምጣኔ ሀብት ቀጥተኛ የውጭ መዋለ ነዋይ ፍሰት እያደገ ቢመጣም በቂ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ ባለፈው ሳምንት ገልጸውልናል። በተለይ ከቻይና የሚገኘው ብድር አንድ ቢሊዮን ዶላር በደረሰበት በአሁኑ ወቅት ብድሩ እንዴት ይከፈላል? የወደፊቱን ትውልድና ምጣኔ ሀብት ላይ ምን አይነት ተጽዕኖ ይኖረዋል? በሚል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ላቀረበላቸው ጥያቄ መልስ ይሰጣሉ። እኔም አንዱም የሚያሰራኝ ይሄ ነው። ምንድን ነው ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ። ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው ከአገር ውስጥ ከሀገር ገቢ ጋር ሲነጻጸር አርባ በመቶ ነው። የሀገር ውስጥ ገቢ ወይም ጂዲፒ ከምንለው አርባ በመቶ ነው ኢንቨስት የሚያደርገው። ቁጠባውን ግን ስታይ ከአስር እስከ ሀያ በመቶ ነው። ስለዚህ በጣም ትልቅ ክፍተት አለ ማለት ነው። አርባ በመቶ ኢንቨስት እያደረግህ የምትቆጥበው ከአስር እስከ ሀያ ሁለት በመቶ ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይሄን ነገር የምትመልሰው በውጭ ምንዛሪ ነው። ስለዚህ የውጭ ምንዛሪ የማፍራት አቅም እንዴት ነው ብለህ ስታየው ጠቅላላ በዓመት አሁን የቅርቡን ያለፈውን ዓመት ብንወስድ ወደ አስራ ሁለት አስራ ሶስት ቢሊዮን ነው ኢምፖርት የምናደረገው ከውጭ የምናስገባው ዕቃ፣ የምንሸጠው ኤክስፖርት ግን ሶስት ቢሊዮን አካባቢ ነው እንግዲህ አስር ቢሊዮን ክፍተት አለብን ማለት ነው ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው ሁለቱም ያለ አማራጭ አንድ ኤክስፖርትን ማስፋፋት ነው መንግስትም እንደሱ ለማድረግ የተቻለውን እየሞከረ ነው ግን ላለፉት አስር አመት የሞከረውን ስታየው ብዙም አልሄደም በኤክስፖርቱ ላይ ስለዚህ አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከር አድርገህ መያዝ አለብህ። በጣም መስፋፋት የለብህም፣ ካቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ የሚመስለኝ ለጊዜው በአጭር ጊዜ የሚታየኝ እሱ ነው። ሁለተኛ አርቆ ማሰብ ነው። ዝም ብለ ተገኘ ብለ መውሰድ የለብህም። ምንድን ነው የማመጣው በዚህ ነገር በዚህ የማመጣው ትርፍ ይከፍልልኛል? ቢከፍልለኝስ፣ በቂ የውጭ ምንዛሬ ይኖረኛል ብለ በረዥሙ ማቀድ እና መስራት ሲጀመርም ነበረብህ። ከአሁን ጀምረህም አጠንክረ ማሰብ ያለብህ ጉዳይ ይመስለኛል። አዎ፣ ቀጥሎ የማነሳው ጥያቄ ትንሽ የሪዮት ዓለም ሁኔታ የታከለበት ነው። እንግዲህ የወጭ ገቢን ለማስፋት የሚደረጉ ጥረቶች አሉ ግን የዓለም ባንክና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ትላልቅ የመንግስት ግንባታዎች የሚወስዱት ገንዘብ የአገሪቱን ብድርም እየጨመረ ነው። ሌሎች ደግሞ አጠቃላይ የሆነ የምጣኔ ሀብት ጫና የሚያሳድሩ ሁኔታዎችም መዘዞችም ይኖረዋል በማለት ማስጠንቀቂያ ማሳሰቢያዎችን ይሰጣሉ። አዎ እውነትም ነው። አሁን ስናይ ትልልቁ እዳ ትልልቅ ብድሮችን የሚወስዱት የመንግስት ድርጅቶች ናቸው። እንዳልኩ አሁን ቴሌኮም ብቻ ብትወስደው ሶስት ቢሊዮን ብቻውን ወስዷል። የባቡሩ ከዛ የበለጠ ነው። ስለዚህ የመንግስት ድርጅቶች ናቸው የሚበደሩት። እኔ የሚታየኝ ምንድን ነው፣ ብዙ ጊዜ ከአለም ባንክና ከአለም የገንዘብ ድርጅት ጋር ብዙ ጊዜ አልስማማም፣ ግን አንድ ከነሱ ጋር የምስማማው ነገር አሁን በጣም ስለበዛ ይሄ ነገር ከግል ድርጅቱ ጋር በቅንጅት ቢሰራ መንግስት ይሄንን መጨናነቅ ሊቀንስለት ይችላል። ስለዚህ ዝም ብሎ ራሱ ብቻ ከሚሰራው መንግስት እስኪ ከግል ድርጅቶች ጋር በእንግሊዝኛ ፐብሊክ ፕራይቬት ፓርትነርሺፕ የሚሉት ማለት ነው። ከግሎች ጋር መንግስቱ ተቀናጅቶ ለምን ይህንን ጫናውን እንዲካፈሉለት አያደርግም ብዬ ነው የማስበው። ስለዚህ የእነሱም ስጋት ይገባኛል። ምክንያቱም ይሄ ነገር በዚሁ ከቀጠለ አጠቃላይ ኢኮኖሚው መረጋጋት ላይ መጥፎ ተጽዕኖ ያመጣል። የውጭ ምንዛሬ ጥበት ሊፈጠር ይችላል። የዋጋ ግሽበት ሊመጣ ይችላል። የእቃ እጥረት ሊፈጠር ይችላል በዚሁ ከቀጠለ። ስለዚህ ይሄ ደግሞ የማክሮ ኢኮኖሚውን አለመረጋጋት ያመጣል። ማክሮ ኢኮኖሚው ወይም አጠቃላይ ኢኮኖሚው ካልተረጋጋ እድገት አይመጣም፣ ብዙ ጊዜ እድገት ካልመጣ ደግሞ ድህነት አይቀንስም። ስለዚህ ቁልፍ ቁልፍ የፖሊሲ ጥያቄ ይመስለኛል። የገበያ ስርዓቱም ላይ ሊያሳድረው የሚችለውንም ተጽዕኖ ያክላሉ። ዘለቄታ ያለውና የተረጋጋ የገበያ ስርዓት እንዲኖር የግል ዘርፍ ተወዳዳሪነትም አንድ ላይ መጠቀስ ነው አይኖርም። አማክሮ ካልተረጋጋ እኮ የገበያው ስርዓት ይዛባል፣ እና ይሄ አጠቃላይ ችግር ይፈጥራል። ስለዚህ ሊታሰብበት የሚገባ በጣም ጠቃሚ ጉዳይ ይመስለኛል፣ አሳሳቢ ጉዳይ ይመስለኛል። ከማሰብም አልፎ ደግሞ ወደ ተግባር መገባትም ያለባቸው ሁኔታዎች አሉ። ምን ምን ይሰራል በዚህ ረገድ በመንግስቱ እንደ የተወጠኑ ፖሊሲዎች ካሉ፣ በመንግስት ብዙም የማውቀው ነገር የለም። አት ሊስት እኔ ያየሁት ነገር ብዙም የለም ግን የሌሎችን አገር ታሪክ ስናይ ለምሳሌ ኮሪያዎች በጣም ባደጉበት ጊዜ በአሜሪካ እርዳታ ላይ በጣም ጥገኛ ነበሩ። ከእስከ ሰባ አምስት በመቶ የውጭ ምንዛሬያቸውን የሚያገኙት ከነሱ ነበር። እስከ ሰባ አምስት በመቶ የሚሆን ከውጭ የሚያስገቡትን እቃ በእነሱ ነበር የሚያደርጉት። ግን ምንድን ነው ያደርጉት? ቆም ብለው ይሄ ጥገኝነት መጥፎ ሊሆን አይችልም ወይ ብለው ካላቸው ምሁራን ጋር ተሰብስበው መንግስት ምን ብሎ መክሮ በረዥም ጊዜ እቅድ አውጥቶ በአጭር ጊዜ እንደዚህ እናርግ፣ በመካከለኛ ጊዜ እናርግ፣ በረዥም ጊዜ እንደዚህ እንውጣ ብለው በእቅድ ነው የወጡበት። ስለዚህ የእኛ መንግስት እንደሱ ማድረግ ያለበት ይመስለኛል። በጣም ነው የማመሰግነው ዶክተር አለማየሁ ገዳ፣ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ለማብራሪያው አመሰግናለሁ። አመሰግናለሁ ሄኖክ ደናሁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር በቅርቡ በተካሄደ አንድ ጋዜጣዊ መግለጫ ወቅት ራሱን እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ቁልፍ አመራሮች የጦር ሚኒስትር የተባለውን አቡ ኦማር አልሺሻኒን ጨምሮ መጋቢት ወር ውስጥ በዩናይትድ ስቴትስ ኃይሎች መገደላቸውን አረጋግጠዋል። ከተገደሉት መካከል ሃሚ ኢማም በመባል የሚታወቀውም አብዱራህማን ሙስጠፋ አልቃዱሊ ይገኝበታል ተብሏል። መከላከያ ሚኒስትር አሽተን ካርተር አክለው እንዳስረዱት የእስላማዊ መንግሥቱ አንደኛው ቁልፍ መሪ አልቃዱሊ በጽንፈኛው ቡድን ውስጥ እንደ ገንዘብ ሚኒስትር ሆኖ አገልግሏል። ለአንዳንድ የውጭ ጉዳዮችና ሴራ ጥንሰሳዎችም በኃላፊነት ሰርቷል። አልቃዱሊ የአይሲል አንደኛው መሪ በመሆን ገና ከጥንስሱ አልቃይዳ በኢራቅ ይባል ከነበረበት ጊዜ አንስቶ የታወቀ አሸባሪ ነበር ሲሉ ካርተር አብራርተዋል፣ ይልና የቪዮኤርስ አንቀጽ ሀተታውን ይቀጥላል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በዚሁ ጋዜጣዊ መግለጫቸው የጸረ እስላማዊ መንግሥቱ ጥምረት ከየአካባቢው ሀገሮች ኃይሎች ጋር በመተባበር በአሸባሪው ቡድን ላይ ከባድ ተጽዕኖ እያሳደሩ ናቸው ብለዋል። በተሳካ ሁኔታ የሶሪያን ከተማ ሻዳዲን ከአይሲል ነፃ ማውጣት እጅግ ጠቃሚ እርምጃ መሆኑንም አስታውሰዋል። ሻዳዲ በሶሪያና ሰሜን ኢራቅ መካከል እንደ ዋና የልብ ደም ስር ያገለግላል። የጽንፈኛው ቡድን ተዋጊዎች ከራቃ እስከ ሞሱል መተላለፍ ስለሚቸገሩ የጸረ ቡድኑ ጥምረት ዘመቻ በዚህ ድሉ ቁልፍ ተግባር አከናውኗል። በኢራቅና ሶሪያ ያለውን ነቀርሳ ቆርጠው ጥለዋል ሲሉም የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር ተናግረዋል። ሌላው በአይሲል ላይ የተገኘ ድል ደግሞ በሩሲያ የአየር ኃይል የታገዙ የሶሪያ መንግሥት ወታደሮች እስላማዊ መንግሥት ነኝ የሚለውን ቡድን ተዋጊዎች ከጥንታዊቷ የሶሪያ ከተማ ከፓልሚራ ገፍተው ማስወጣታቸው ነው። ለመጀመሪያ ጊዜ ነው የሩሲያ ተዋጊ አውሮፕላኖች በፀረ አሳድ ሽምቅ ተዋጊዎች ላይ ሳይሆን በአይሲል ላይ ድብደባ ሲያካሂዱ የታየው። የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ስለዚሁ ሲናገሩ የእስላማዊ መንግሥቱን የመሸነፍ ዜና በደስታ ተቀብለው ለሶሪያው የእርስ በርስ ጦርነት ዋና ምክንያቱ ግን የአሳድ መንግሥት በመሆኑ ላይ አስምረውበታል። የዩናይትድ ስቴትስ አብይ ትኩረት መሆን ያለበትም የእርስ በርስ ጦርነቱን በማብቃቱ ላይና በአሁኑ ወቅት ጄኔቫ ውስጥ እየተካሄደ ያለውን ዲፕሎማሲያዊ ሂደት ማበረታታት መሆን አለበት ብለዋል። ይልና ርዕሰ አንቀጹ ሀተታውን ሲያጠቃልል እስላማዊ መንግስቱን በወታደራዊ ኃይል በኢራቅና ሶሪያ ድል መምታት አስፈላጊ ቢሆንም በቂ ግን አይደለም። በዓለም ዙሪያ የተቀበረውን የካንሰሩን እጤዎች በሙሉ ቆርጠን ማውጣት ግድ ይላል ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር የተናገሩትን ጠቅሷል። ይህንኑ አስተያየት የውጭ ጉዳይ ሚኒስትር ጆን ኬሪ የብራሰልሱ የአሸባሪዎች ጥቃት ከደረሰ በኋላ ከቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼል ጎን ቆመው መስጠታቸው ይታወሳል። አይሲልን በአንድ ላይ ተባብረን ተነስተን ከምድረ ገጽ እስክናጠፋ ድረስ አናርፍም ነበር ያሉት ጆን ኬሪ፣ በማለት ሀተታውን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ስርጭታችንን ወደ ማገባደዱ ደርሰናል። ዛሬ ታዲያ አዳነች የለንደን እንግዳ አለችን። እዚህ ስቱዲያችን ትዕግስት ንጉሴ እንኳን ደና መጣሽ። መጣሽ። አመሰግናለሁ በጣም እንኳን ቆያችኝ። አድማጮች እንግዲህ ትግስትን ለመጋበዝ ሰዓት አልተገኘም። ሙዚቃ ለመጋበዝም ላድማጮች ጊዜ አልተገኘም፣ ይቅርታ እንጠይቃለን። ስርጭታችንን ወደ ማገባደዱ እናምራለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ ያስተናግድናችሁ አሉላ ከበደና አዳነች ፍሳሀየንን ከአቀነባባሪያችን ብርሃን ኃይሉና ከተተኪዮ የስርጭት መሐንዲስ አልሳንቶስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገረቡ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ of America the o. A.